እግዚአብሔር አምላካችንን እናመሰግናለን። እንደገና በመገናኘታችን ክብር ለእግዚአብሔር ይሁን። ዛሬ የምንመለከተው የእግዚአብሔር ቃል ሁለተኛው የሐዋርያው የዮሐንስ መልእክት ነው። ቡሽ ያነበበው ከድሮ ትርጉም ላይ ነው። የአዲሱ ትርጉም ይሄ ቀጥተኛው ና የድሮ ትርጉም ትንሽ ልዩነት አለው እንደምታውቁት እና ከቁጥር አንድ እስከ ስድስትን ነው የምንመለከተው ከቁጥር አንድ እስከ ስድስት እንመለከታለን። ምንድን ነው የመልእክቴ ርዕስ? በእውነት የመመላለስ ምስክርነት የሚል ነው። እንትኑ እዚህ ጋ ሁለተኛ ዮሐንስ ምዕራፍ የለውም የተሳሳተ እንትነስ ላይ ቁጥር ነው የተጻፈው፣ ግን ከአንድ እስከ 13 ላይ በተለይ ቁጥር አንድ እስከ ስድስትን ነው የምንመለከተው ምን ይላል? እንደምታዩት ሽማግሌው ለተመረጠችው መቤትና ለልጆቿ በእውነት ለምወዳቸው እኔ ብቻ ሳልሆን እውነትን ያወቁት ሁሉ ደግሞ እንጂ፣ በእኛ ውስጥ ነዋሪ በሆነውና ከእኛም ጋር ለዘላለም ስለሚሆነው ስለ እውነቱ ብሎ ነው የሚጀምረው። ቁጥር ሶስት ላይ ከእግዚአብሔር አብ ከአብ ልጅ ከጌታ ከጌታም ከኢየሱስ ክርስቶስ በእውነትና በፍቅር ጸጋና ጸጋ፣ ምሕረትና ሰላም ከእናንተ ጋር ይሁን። ከአብ ዘንድ ትእዛዝን እንደተቀበልን ልጆችሽ በእውነት እየተመላለሱ ስላገኘው በጣም ደስ ብሎኛል። አሁንም እመቤት ሆይ እለምንሻለሁ አዲስ ትእዛዝን ላንቺ እንደምጽፍ አይደለም። ነገር ግን ከመጀመሪያ የነበረንን ያንን ያም እኛ እርስ በእርሳችን እንዋደድ እንዋደድ ነው። ፍቅርም ይህ ነው። እኛም በእሱ ትእዛዛት እንድንመላለስ ነው። ትእዛዛቱም ይህቺ ናት ያም ከመጀመሪያ ጀምሮ እንደሰማችሁት በእሱ እንድትመላለሱ ነው ይላል። እስከ ቁጥር ስድስት ነው የአነበብኩላችሁ። እግዚአብሔር አምላካችን ስለ ቅዱስ ቃሉ የተመሰገነ ይሁን። ርዕሴ ቅድም እንዳያችሁት በእውነት የመመላለስ ምስክርነት የሚል ነው። እዚህ ጋ ቁጥር አራት ላይ ስትመለከቱ ሐዋርያው ምንድነው ያላት ለዚች ለጻፈላት ሴት ቁጥር አራት ላይ ከአብ ዘንድ ትእዛዝ እንደተቀበልን ልጆችሽ በእውነት እየተመላለሱ ስላገኘሁ በጣም ደስ ብሎኛል ብሎ በእውነት የመመላለስ ምስክርነትን ነው የጻፈው። እንደ መግቢያ ያህል አንድ ነገር ብነግራችሁ ጥሩ ነው። ይሄ የጌታ ሐዋርያ ዮሐንስ አምስት መጽሐፎችን ጽፏል። መጽሐፍ አዲስ ኪዳን ላይ ከአምስቱ ሶስተኛው ይሄ ነው ማለት ዮሐንስ መልእክት ቀጥሎ አንደኛ ዮሐንስ አሁን የምናየው ሁለተኛ ዮሐንስ ቀጥሎ ሶስተኛ ዮሐንስ እና ራእይ አምስት መጽሐፎች ነው የጻፈው። እና በነዚህ በአምስቱ መጽሐፎች ውስጥ በጣም አስደናቂ ዩኒክ የሆኑ ዮሐንስ ብቻ የተጠቀመባቸው ቃሎች አሉ። ሌሎች ጸሐፊዎች ያልተጠቀሙባቸው ቃሎች ምን አንዳንዶቹን ሌላ ጊዜ እናያለን። እነዚህ አምስት መጽሐፍት ጥልቅ እውነቶች ያሉባቸው የእግዚአብሔር ቃሎች ናቸው። እነዚህን አምስቱን መጽሐፍት ማንበብ በጣም በጣም አስፈላጊ ነው፣ ማሰላሰልም መማርም። ዛሬ የምንመለከተው ቅድም እንዳልኑ ይሄ ሁለተኛ ዮሐንስን ነው፣ ግን ከፊል ክፍሉን ነው የምንመለከተው። ምናልባት ሌላ ጊዜ ሁለተኛውን ክፍል አብረን እናየዋለን። በጣም አስፈላጊ ስለሆነ መልእክቱ እንደምታዩት በጣም አጭር ነው። 13 ቁጥሮች ነው ያሉት፣ ግን በአንድ ጊዜ መስበክ በጣም ከባድ ነው። 13 ቁጥሮች ነው። ብዙ ትምህርቶች አሉበት። እናም የዛሬው በእውነት የመመላለስ ምስክር በሚል ርዕስ ነው የማቀርብላችሁ እና መጀመሪያ እንግዲህ ስመጣ መጀመሪያው እንትኔ ላይ ጸሐፊውና ተቀባይ ማን እንደሆኑ ልክ መጽሐፉ የሚያቀርበው ማየት ጥሩ ነው። መጽሐፉን እንደዚህ ብንመለከተው ጥሩ ነው። ሽማግሌው ለተመረጠችው እመቤትና ለልጆቿ ብሎ ለሆነች ለአንዲት ሴት ነው የሚናገረው እና የሚጽፈው። አንዲት ሴት ናት፣ ያው ሴት ናት እላለሁ። ክርስቲያን እህት ናት። እና ይቺ ክርስቲያን እህት በሐዋርያው በዮሐንስ በደንብ የታወቀች ናት። አሁን እኔ እናንተ እንደማቀው ማለት ነው፣ ክርስቲያን እህት ናት፣ በሐዋርያ ዘንድ የታወቀች ናት። እና ግን ለዚች ለሴትዮ ሲጽፍ ምን ብሏል? የምጽፈው ስሙን እኔ ዮሐንስ አላለም። ሽማግሌው ብሎ ነው የጻፈው። እና ማሰብ ትችላላችሁ ዮሐንስ በእድሜው ትንሽ ገፋ አድርጎ እንደነበረ ይሄ መልእክት በሚጻፍበት ጊዜ። በእርግጥ ራዕይ በሚጻፍበት ጊዜ ዮሐንስ ወደ ዘጠና ምናምን ዓመት ሆኖት ነበር በፍጥሞ ደሴት በስደት በግዞት በነበረበት ጊዜ ዘጠና ምናምን ዓመቱ ሆኖ ነው ያንን ራዕይ ከጌታ የተቀበለው። እና በጣም ረጅም ዕድሜ የኖረ ሰው ከሐዋርያቱ ዮሐንስ ብቻ ነው ሌሎቹ በመጋዝ በመሰንጠቅ በድንጋይ በመወገር በስለት በመገደል ነው የሞቱት፣ በመስዋዕትነት ነው። ዮሐንስ አርጅቶ ነው የሞተው። ግን ሽማግሌው ብሎ ያለው ራሱን በትህትና መንገድ መግለጡ ነው። አሁን ዮሐንስ ወንጌልን ስትመለከቱ ትደነቃላችሁ። ዮሐንስ መጨረሻ አካባቢ ነው ስለ ራሱ የተናገረው፣ መጨረሻ አካባቢ ነው ይሄ በእውነት ጌታን የወደው የነበረው ብሎ በጣም በትህትና ራሱን ሲያቀርብ ትመለከታላችሁ። እና ሽማግሌው ራሱን የገለጠበት አገላለጥ ነው። ተቀባይ ግን ሀለሀ ብዬ እዚህ ጋ የዘረዘርኩታለ ስላይዱ ላይ እንደምታዩት ለተመረጠችን መቤት፣ ይችን መቤት የተመረጠችን መቤት ናት ማለት አማኝ ናት ማለት ነው። እኛ ሁላችንም የተመረጥን ሰዎች ነን በእግዚአብሔር ጸጋ። እግዚአብሔር በጸጋው መርጦን ነው ክርስቲያን እንድንሆን ያደረገን እና የተመረጠች እመቤት ናት። በቅድም እንዳልኩት በአማኞችና በሐዋርያት ሰርክል የታወቀች ናት። በተለይ በዮሐንስ የታወቀች ናት። እንደዚህ አይነት ሰዎች ምናልባት እንደዚህ አይነት የሚጻፍላቸው ሰዎች ምናልባት ሐዋርያቱ በግል ያስተማሯቸው ወደ ጌታ ያመጧቸው እና በግል ቤተ ክርስቲያን ውስጥ ያገለገሏቸው አይነት ሰዎች ናቸው። ቅድም እኔ እናንተን ለእናንተ ብጽፍ እንደዚህ ብዬ ልጽፍ እንደምችል እንዳልኩት፣ ግን ይቺ ሴት አማኞች ልጆችም አሏት። አሁን ምንድን ነው የሚለው ጳውሎስ ስታዩ፣ ለተመረጠችው እመቤት እና ለልጆቿ በእውነት ለምወዳቸው ብሎ ነው ሐዋርያው የጻፈው እና ያች እመቤት አለች ደግሞ ያቺ ሴት አማኝ ልጆች አሏት። እመቤት ልጆች አሏት፣ ልጆች አሏት፣ ባለ ልጅ ናት። ምናልባት እነዚህ ልጆቿ በእድሜ ከአስር ከምናምን በላይ እንደሆኑ ይገመታል። እና አማኝ ልጆች ያሏት ሴት ናት። ሶስተኛ ደረጃ እዚህ ስላይዱ ላይ እንደምታዩት በእውነት ለምወዳቸው ብሎ ሐዋርያው እወዳቸዋለሁ፣ እወዳቸዋለሁ፣ እነዚህን የምጽፍላቸውን ሰዎች እወዳቸዋለሁ። እና ግን የምወዳቸው በምን አይነት መውደድ ነው? በእውነተኛ መውደድ ነው። ማስመሰል የሌለበት ለጥቅም ለግል ያልሆነ አንዳንድ ቦታ እኛ እናያለን። ሰዎች በአደባባይ በቸርች ጉባኤ ላይ እወዳቸዋለሁ በምናምን ብለው ይናገራሉ። ይህም ማለት አያስፈልገውም ሰው እውነተኛ ፍቅር ያለው ሰው ለአማኞች ግን ለግል ጥቅም ሳይሆን ለግል ዝና ሳይሆን እመወዳቸው በእውነት ነው። አንድ የሚያገናኘን ነገር አለ። የመንግስተ ሰማይ አባላት፣ አካላት፣ ወራሾች ተደርገናል። ይሄ የተደረገው በማን በኩል ነው? ጌታችን ኢየሱስ ክርስቶስ መስቀል ላይ በከፈለው ዋጋ ነው። ይህን አይነቱ ፍቅር ነው እውነተኛ የክርስቶስ ፍቅር ለእነሱ እንዳለው የሚያሳይ ነው። ጳውሎስ ግን በጣም የሚገርም ነው። እዚህ ቁጥር አንድ ላይ ስትመለከቱ አራተኛ ነጥቤ ዚጋ ይሄ እኛንም ሁሉ የሚያጠቃልል ነው። በክርስቶስ እምነት እኛም በእግዚአብሔር በእውነተኛ አገልጋዮች ሁላችንም እየተወደድን እንደሆነ ማሰብ አለብን። እውነተኛ አገልጋዮች እውነተኛ አማኞችን መውደድ ማክበር ይገባቸዋል። እዚ ጋ የጸሐፊው ተባባሪዎች የሚል እንደ ንዑስ ርዕስ አስቀምጬ ሰ ብዬ ሃለ ሃመሰ ብዬ አስቀመጥኩት አለ ቀጥሎ ያለውን ሀሳብ ብትመለከቱ ጥሩ ነው። በእውነት ለምወዳቸው አለና እኔ ብቻ ሳልሆን እውነትን ያወቁት እነዚያ ሁሉ ደግሞ እንጂ ብሎ ነው ያስቀምጠው። አሁን በጣም አስደናቂ ነገር ነው። ይህንን በደንብ በትኩረት እንድታዩልኝ እፈልጋለሁ። አሁን እኔ በእውነት ነው የምወዳቸው ይህችን መቤትና ልጆቿን፣ ሌሎችም አማኞች ይኖራሉ ግን እኔ ብቻ ነኝ ወይ? እናንተም በእውነት የምወደው ብሎ ይጠይቅ። የመጠየቅ አይነት ጥያቄ ያለበት ነጥብ ነው የሚሰጠው። ግን እኔ ብቻ ሳልሆን እውነትን ያወቁት ሁሉ ደግሞ እንጂ። አሁን ሰዎች በቤተ ክርስቲያን ውስጥ እርስ በርስ መዋደድ ያለባቸው አገልጋዮች ምእመኑን፣ ምእመኑ አገልጋዮቹን መከባበር፣ መዋደድ ያለባቸው በአንድ መሰረት ላይ ተመስርተው አሁን ሐዋርያው የሚናገረው እኔ ብቻ ሳልሆን እውነትን ያወቁ እነዚያ ሁሉ ደግሞ እንጂ ብሎ ነው የሚናገረው። እና የሰላምታው አሰጣጡ ይሄ የደብዳቤው አጻጻፉ ሌሎች አማኞች ከዮሐንስ ጋር የተባበሩ ሌሎች ሰዎች አብረውት የሚያገለግሉ አብረውት የሚወጡ የሚገቡ ሰዎችን ሁሉ ያጠቃለለ ነው። እውነትን የሚያውቁ ሁሉ እኔም መወዳችሁን እናንተን የጌታን ልጆች እውነትን የሚያውቁ ሁሉ ደግሞ ይወዷችኋል። ይሄ በሰዎች መካከል ልዩነት የሚፈጥር ነው። ሰዎች አሉ። እውነትን የሚያውቁ ሰዎች አሉ። በምድር ላይ እውነትን የሚያውቁ ሰዎች አሉ፣ እውነትን የማያውቁ ሰዎች አሉ። እውነትን የማያውቁ ሰዎች የቤተ ክርስቲያን አማኞችን ለጥቅማቸው ነው የሚያውሏቸው። መጽሐፍ ቅዱስን በሙሉ ብትመለከቱ ይሄንን ታያላችሁ። እረኞች የሚባሉ ሰዎች ነበሩ በትንቢተ ሕዝቅኤል ላይ የበጎቹን የሚበሉ፣ ነገር ግን ለበጎቹ ግዴለሾች የሆኑ በፍጹም አይጸልዩላቸውም፣ አያስቡላቸውም፣ በትክክሉ አገልግሎት አይሰጧቸውም። ጀስት በጣም ነው የሚገርመው። በጋለ ሙዚቃ ውስጥ አይምሯቸውን የማደንዘዝ ስራ ነው የሚሰሩት። እኔ ይህንን ደንበኛ የፖለቲካም ስራ ያለበት ነው። ምክንያቱም አማኙን አማኙን በመጠጣት አታገኙትም። አማኙን በማጨስ ድረግ በማጨስ አታገኙትም። አማኙን በማመንዘር ስራ ውስጥ አታገኙትም። የምታገኙት አማኙን በምንድን ነው? በቤተ ክርስቲያን ውስጥ ነው። ስለዚህ በቤተ ክርስቲያን የአማኙን አይምሮ ለማደንዘዝ ምንድን ነው የሚደረገው? የጋለ ሙዚቃ አንድ ሰዓት ሁለት ሰዓት ሙሉ ሰው እንዲሰማ ይደረጋል። ያ አይምሮውን በቀጥታ ምን ያደርገዋል? ያበላሸዋል። እኔ ጎጃም በነበርኩበት ጊዜ ሙዚቃ በጣም እያጮሁ ነበር እና ምን ብዬ ነው ያልኳቸው? ይሄ እኮ ማለት የሰውን ጭንቅላት በሩምታ በሩምታ ጥይት ጭንቅላት ጭንቅላቱን እየመቱ መግደል ማለት ነው። ዩአር ዱዊንግ ዚስ የሰውን ህይወት እየተጫወታችሁ ነው። ምክንያቱም ድምፅ ገዳይ ነው። ከፍተኛ ድምፅ እኔ አሁን እየጮኩ መናገር እችላለሁ፣ ግን ለእናንተ የሚሰጠው ጥቅም የለ ራሴንም ከመጉዳት ባሻገር እና እውነትን ያወቁ ሰዎች ግን ሁል ጊዜ ህዝቡን ይወዳሉ። ህዝቡ እንዲጠፋ አይፈልጉም። ህዝቡ በሽተኛ እንዲሆን አይፈልግም። ህዝቡ የተምታታና ትክክለኛ ያልሆነ ዶክትሪን ላይ አስተምህሮ ላይ እንዲመሰረት አያደርጉ። ስለዚህ እውነትን የሚያውቁ ሰዎች ካላቸው ፍቅር የተነሳ ይጸልያሉ፣ እውነትን ያስተምራሉ። እውነትን የማያውቁ ግን አይጸልዩም። እውነት ነው ምንጸልያለን ሊሉ ይችላሉ። ቀልድ ነው። እውነትን ስለማያውቁ እውነትን ስለማያውቁ እግዚአብሔርን ስለማያውቁ የእግዚአብሔርን እውነት ማስተላለፍ አይችሉም ህዝቡ የሚጎዳበትን ነገር ነው የሚያደርጉት እና በጣም ልዩነት ይፈጥራል ሁለት አይነት ሰዎች አሉ እውነት የሚያውቁና እውነት የማያውቁ እውነት የሚያውቁ ግን እናንተን ይወዷችኋል እኔ ብቻ አይደለሁም እውነትን የሚያውቁ ሰዎች አሉ ከእኔ ጋር ያሉ እና ይህንን በደንብ ለይቶ ማወቅ ጥሩ ነው ሁለተኛው ነጥብ እዚህ ጋር የመሄድበት ራሴ ነኝ እየተቆጣጠር ከሉ የሰላምታ ዓላማ ቁጥር ሁለት ስለ ምንድን ነው ጳውሎስ ሐዋርያው የሚናገረው? ቁጥር ሁለት ላይ ብትመጡ ምናልባት ን ያስኩትን አዲስ ኪዳኑን ከያዛችሁ በእኛ ውስጥ ነዋሪ በሆነውና ከእኛም ጋራ ለዘላለም ስለሚሆነው ስለ እውነቱ። ለምንድን ነው ዮሐንስ ይህን ደብዳቤ የምትጽፈው? ደብዳቤውን የምጽፈው ስለ እውነቱ ነው። በጣም የሚገርም ነው። ስለ እውነቱ ነው የምጽፈው። ይሄ እኔ እዚህ ስላይድ ላይ እንደምታዩት ስለ እውነቱ ነው ብሎ እውነቱ ብሎ የተናገረበት አነጋገር በአማርኛ እምር የሆነ ነው። እምር እምር የሚለውን ቃል ወደ የኛ አባት የኔ አባቴ የኔና የአጼ አባታችን አባት ተፈራ እምሩ ነው። እምር የሚለው ቃል በአማርኛ የሰዋሰው ቃል ነው። ምን ማለት ነው? የእንግሊዝኛው አርቲክል ዘ ማለት ነው። በአማርኛ አንድ ቃል እምሮነ ስንል ምን ሆነ? ከሌላው ተለየ ማለት ነው። ስለዚህ አሁን ዮሐንስ የሚናገረው እውነት የሚባሉ ነገሮች ሊኖሩ ይችላሉ ሰዎች የሚሏቸው። ይሄኛው ግን ዘ ትሩዝ ነው፣ እውነቱ ነው፣ እውነቱ ነው። በአማርኛ የመጨረሻውን ቃል ነው የምንለውጠው እምር ለማድረግ ስለዚህ ስለ እውነቱ ነው። እምር የሆነ አጻጻፍ ነው፣ ቃል ነው ራሱ እምር። እምሩ ታዋቂ፣ የተለየ ማለት ነው። በአረቦቹ ሀገር፣ ኤሚር ብለው በጣም የታወቀውን ሰው የከበረውን ሰው፣ ከዚህ ከሴሜቲክ ቋንቋ ጋር የተያያዘ ነው እና የእንግሊዝኛው አርቲክል ዘ የአማርኛ ኩያው እምር የሚለው ቃል ነው እንግዲህ። እምሩ ስንል አርቲክሉን በአርቲክል ማጉላታችን ጭምር ነው። አሁን አንድን ሰው እምሩ ብላችሁ ስትጠሩ ራሱ ሰውየውን በአርቲክል ደብል አድርጋችሁ መጥራታችሁ ነው። ቋንቋ ውስጥ ስትገቡ እና ዴፊኒት አርቲክል ተጠቅሶበት ነው። እውነቱ የቀረበው ግን በተለየ መንገድ ነው። አሁን ሐዋርያው ምንድን ነው የሚለው? አሁን እኔ የምጽፈው ስለ እውነቱ ነው። እውነቱ በጣም በጣም በጣም አሳሳቢ ነገር ነው። ውሸት በሞላበት ዓለም ውስጥ ነው አይደለም? የምንኖረው። ግን እውነቱ በአማኞች ውስጥ የቀረበበት በተለየ መንገድ ነው። አሁን ቁጥር ሁለት ላይ ስትመለከቱ በእኛ ውስጥ ነዋሪ በሆነው፣ ለያይቼ ነው ያስቀመጥኩት። በእኛ ውስጥ ነዋሪ በሆነው ምን ማለት ነው? ይሄ እውነቱ አሁን በእኛ ውስጥ ምን ያደርጋል? ይኖራል። ሁለተኛ ደግሞ ከእኛም ጋር ለዘላለም ስለሚሆነው አሁን ይሄ እውነት አሁን በኛ ውስጥ ነዋሪ ነው፣ ደግሞ ለዘላለም ከእኛ ጋር ምን ያደርጋል ይሆናል ነው የሚለው ጳውሎስ። ይሄ እውነት በእኛ ውስጥ ይኖራል። አማኞች ውስጥ ያለ ነገር ቢኖር እውነት ነው። የዓለምን የምንመለከትበት መነጽራችን፣ ሰዎችን የምንመለከትበት መነጽራችን ይሄ እውነት ነው። ትኩረቱ ታዲያ እውነቱን እናውቀዋለን በውስጣችን ነው ውስጣችን ይሄ እውነት በእኛ ውስጥ ስለሚኖር፣ ኢንተርናላይዝዶናል፣ ተዋህዶናል፣ ልንለየው አንችልም። እኛ ውስጥ ስለሚኖር ልንለየው አንችልም። እውነቱ እኛ ውስጥ ስለሚኖር እና አሁን መሪያችን ነው፣ መኖሪያችን ነው። እኛ ውስጥ ሆኖ የመኖራችን መሰረትና መርሆ ነው ይሄ እውነት። ስለዚህ የመጨረሻ አረፍተ ነገር እዛ ጋ አስቀምጫለሁ። የዓለም አመለካከታችን ጥርት ያለ መነጽር ነው ለእኛ እውነቱ፣ ምክንያቱም ውስጣችን ነው የሚኖረው። ውሸት ሲመጣ ምንም አይደለም ብሎ አይቀበልም ውስጣችን ያለው እውነት። ውሸት ሲመጣ አይ ብዙ ሰዎች እኔ አነጋግራለሁ ሁ እንደምታውቁት ከአገልግሎቴ የተነሳ ከብዙ ሰዎች ጋር እገናኛለሁ እና አንዳንድ ሰዎች ውሸት እየተነገረ ምንም አይደለም እንደው ተሳስቶ ይሆናል ወይም ደግሞ ወይ ለዚህ ለዛ ለዛ ብሎ ይሆናል ይላሉ። በእውነት እውነቱ ውስጣችን የሚኖር ከሆነ ምንም አይደለም የሚል ነገር ውስጥ አንገባ። አያገባኝም አንልም። እውነቱ ውስጣችን የሚኖር ከሆነ መኖሪያችን ነው። መሪያችን ነው። ከሌላው ልዩ የሚያደርገን ኃይላችን ነው። ስለዚህ ሐዋርያው ምንድን ነው ያለው? ይህን ተናገረና እውነት የሚለው ቃል እስከ ቁጥር አራት ድረስ እኔ ይህንን የተናገረው ላጎላው ነው። እስከ ቁጥር አራት ድረስ አምስት ጊዜ ተጽፏል። ታምናላችሁ? እስከ ቁጥር አራት ሳነብ ተመልከቱ። ሽማግሌው ለተመረጠችው እመቤትና ለልጆቿ በእውነት በእውነት መወዳቸው በምን ላይ ነው? በእውነት ነው። አንደኛው ነው ከዛ እኔ ብቻ ሳልሆን እውነትን ያወቁት ሁለተኛው ነው። ታያላችሁ። በእኛ ውስጥ ነዋሪ በሆነው ከእኛም ጋር ለዘላለም ስለሚሆነው ስለ እውነቱ አንድ ሁለት ሶስተኛው ነው አይደል? ሶስተኛው ነው። ከዛ ከእግዚአብሔር አብ ከአብ ልጅ ከጌታ ከኢየሱስ ክርስቶስ በእውነትና በፍቅር ብሎ አራተኛውን ሲያይ ታያላችሁ። ቁጥር አራት ላይ ስትመጡ ከአብ ዘንድ ትዕዛዝን እንደተቀበለ ልጆችሽ በእውነት እየተመላለሱ ስላገኘ አምስት ጊዜ በአራት ቁጥሮች ማለት ይሄ በጣም ሲሪየስ የሆነ ትኩረት የተሰጠው ነገር ነው። እውነቱ በውስጣችን ይኖራል፣ በእኛ ውስጥ ይሰራል። ደግሞ ለዘላለም አብሮን ነው የሚኖሩ። ብታምኑም ባታምኑ ብትወዱም ባትወዱም ብትቀበሉም ባትቀበሉም ለዘላለም አብሮን የሚኖር ነገር ቢኖር እውነት ነው። ሌላው ይለየናል። እዚህ ምድር ምንም አይነት ነገር ይኖርን ኮታችን፣ ሸሚዛችን፣ ከረባታችን፣ ወርቃችን፣ ምናችን ተከትሎን አይሄድም። አብሮን የሚኖር ነገር ቢኖር እውነት ነው። በእርግጥ ለአማኞች እውነት ለዘላለም ይኖራል። ግን ኃጢአተኞች እና በኃጢአት የሚያምኑ እውነትን የሚክዱ ክህደታቸውና ኃጢአታቸው ለዘላለም ሲያስጨንቃቸው ይኖራል። ምክንያቱም ሲኦል ውስጥ ነውና የሚጥላቸው። ስለዚህ በጣም በጣም አስደናቂ ነገር ነው። ስለዚህ ይሄ እውነት ከኛ ጋር አሁን ካለ ለዘላለም ከኛ ጋር የሚሆን ከሆነ እውነቱ ውስጣችን ሲኖርና ሲያድር ምን አለው? የመለወጥ ኃይል አለው። እውነት የሚለው ቃል እንግዲህ ኧረ አምስት ጊዜ ተጽፏል ብያቸዋለሁ። ክርስቲያን የሚያደርገውን ነገር ሁሉ በእውነትና ከእውነት ጋር የተያዘ መሆን አለበት። ማንኛውም እዚህ እኛ የምናደርገው ነገር እውነት ላይ የተመሰረተ ካልሆነ ከንቱ ልፋት ነው። ብዙ ቦታ ሰዎች የሚያደርጉት ነገር አለ። በእውነት ላይ ያልተመሰረተ ስለሆነ ብዙ ብዙ ናይንቲ ፐርሰንቱ በፕሮቴስታንቱ ዓለም ከንቱ ልፋት ነው። ይህንን ታያላችሁ ጌታ ኢየሱስ ሲገለጥ ማጭበርበርና ውሸት ነው በጣም ጌታ ኢየሱስ ክርስቶስ ከዚህ የተነሳ ዮሐንስ ወንጌል ምዕራፍ 8 ቁጥር 29 ላይ እንደዚህ ብሎ ተናግሯል። ይሄ እውነቱ ኃይል አለው ብያቸዋለሁ፣ የመለወጥ ኃይል አለው። ጌታ ኢየሱስ ምን አለ? የላከኝ ምዕራፍ 8 እሱ ከእኔ ጋር ነው፣ አብም እኔን ለብቻ አይተወኝም፣ እኔ እሱን ደስ የሚያሰኙትን ነገሮች ዘወትር አደርጋለሁ አላቸውና እነዚህን ነገሮች ሲናገር ብዙዎች በሱ አመኑ። ከዚያም ኢየሱስ በእሱ ስላመኑት አይሁድ እናንተ በቃሌ ብትኖሩ በእርግጥ የኔ የደቀ መዛሙርት ናቸው ናችሁ አላቸው እና እናንተም እውነቱን ታውቃላችሁ እውነቱም ነፃ ያወጣችኋል አላቸው። እውነትን የሚያውቁ ሰዎች በእውነት ነፃ ይወጣሉ። እውነትን የማያውቁ ሰዎች በውሸት ባርነት ውስጥ ይወድቃሉ። እንትኑ ኮንትራስቱ እንደዚህ ነው። ከዘፍጥረት ጀምሮ በውሸትና በኃጢአት የሚኖሩ ባርነት ውስጥ ነው ያቸው ያሉት። በእውነት የሚኖሩ ነፃነት ውስጥ ነው የሚኖሩት። ምክንያቱም እግዚአብሔር የነፃነት አምላክ ስለሆነ። እግዚአብሔር ይመስገን። ሶስተኛው ነጥቤ የሰላምታው ናፍቆት ቁጥር ሶስት ላይ ያለው ነው። እንደምታዩት ጳውሎስ ዮሐንስ ለዚች መቤት እየጻፈ ነው እና ግን ሰላምታውን እየደረደረ ባለበት ጊዜ ቁጥር ሶስት ላይ ሲመጣ ከእግዚአብሔር አብ ከአብ ልጅ ከእግዚአብሔር አብ ነጠላ ሰረዝ ከአብ ልጅ ነጠላ ሰረዝ አድርጎ ይሄ የአብ ልጅ ከጌታ ኢየሱስ ክርስቶስ በእውነትና በፍቅር ጸጋና ምህረት ሰላም ጸጋ፣ ምህረትና ሰላም ከእናንተ ጋር ይሁን ብሎ ተናግሯል። የቅድም ቡሽ ሲያነብ አስተውላችሁ ከሆነ ይሄኛው ላይ ያኛው ትርጉም ጸጋ፣ ምህረትና ሰላም ከኛ ጋራ ነው ነው ነው ነው ያለው ግን ሀሳቡ ምንድን ነው? ኮንሲስተንት ነው። መጽሐፍ ቅዱስ እንደዚህ አይዘበራርቅም። እና ጸጋ ምህረትና ሰላም ከእናንተ ጋር ይሁን ነው የሚለው። ከእኛ ጋር ነው አይልም፣ ግሪኩ እንደዛ አይልም፣ የእንግሊዝኛውም ከግሪኩ የተተረጎሙ እንደዛ አይልም። ብዙ ብዙ ልዩነቶች አሉ። ግን ጸጋ ምህረትና ሰላም ከእናንተ ጋር ይሁን፣ ይህ የጳውሎስ ናፍቆት ነው። አሁን እኔም ለእናንተ የምናፍቀው አገልጋይ ሁሉ ለሰዎች መናፈቅ ያለበት ይህንን ነገር ነው እነዚህ ናፍቆቱን ነው የሚገልጠው። ለዛች መቤት ለልጆቿ ይህንን ደብዳቤ ለሚያነቡት ሁሉ ሶስት ነገር ሐዋርያው ይመኛል። ጸጋ ከእናንተ ጋር ይሁን፣ ምህረት ከእናንተ ጋር ይሁን፣ ደግሞ ሰላም ከእናንተ ጋር ይሁን። እነዚህ ሶስቱ ነገሮች እውነት ላወቁ ሰዎች፣ በእውነት ለተመረጡ ሰዎች፣ ለእግዚአብሔር ህዝብ እነዚህ ሶስቱ ነገሮች አስፈላጊ ናቸው። ከኛ መለየት የለባቸውም ሁል ጊዜ። አሁን ሰዎች ተመልከቱ፣ አንዳንድ ጊዜ ህይወታቸው ጋሊልና ሆይ ሆይ ብለው በማግስቱ ደግሞ ድሮፕ ያደርጋሉ፣ እንደገና ይወጡና እንደገና ውረድ ይላሉ። እንደዛ አይነት ህይወት እንዳይኖራችሁ ሶስት ነገር ለእናንተ አስፈላጊ ነው። ሁል ጊዜ ጸጋ፣ የእግዚአብሔር የማስቻል ኃይል፣ የነፃ ስጦታው እግዚአብሔር በነፃ ያደረገልን ነገር። ቅድም ስንዘምር ነበር፣ ምን አይነት ፍቅር ነው! ምን አይነት ፍቅር ነው መስቀል ላይ ክርስቶስን ያሰቀለው! ምን አይነት ውለታ ነው! ከሰማይ ወርዶ እኔ ብዙ ጊዜ ተናግራለሁ ይህንን፣ ከሰማይ ከዙፋኑ እኛን ለማዳን ጠላቶቹን ለማዳን የመጣበት አመጣጥ አስደናቂ ፍቅር ነው። ይሄ አስደናቂ ፍቅር ነው። ሰው ዛሬ ጠላቱን ሳይቀር ጠላቱን ብቻ ጠላቱን ሳይሆን ምንም ያላደረጉትን ሰው ወዳጁን የሚቀየምበት ዘመዱን የሚጠላበት እህትና ወንድም ወንድምና እህት የሚጠላላበት ዘመን ውስጥ ነው ያለ ነው። ሰው የሚገዳደልበት ዘመን ውስጥ ነው ያለ ነው። እና እኛ በዚህ ዘመን ውስጥ አእምሮ ሁሉ ኮንፊውዝድ ሊሆን በሚችልበት ዘመን ውስጥ እነዚህ ሶስት ነገሮች ያስፈልጉናል። የተለየን ስለሆነን ጸጋ፣ የነጻ ስጦታው የጸጋ ኃይሉ፣ ብርታቱ፣ ጉልበቱ፣ መልካምነቱ፣ ቸርነቱ በሕይወታችን ከኛ ጋራ መሆን አለበት። ምሕረቱ፣ የይቅርታ ኃይሉ፣ ሁልጊዜ ኃጢአተኞች እንደሆንን በማሰብ እግዚአብሔር ሁሌ እንዲምረን ምሕረቱ ያስፈልገናል። ይሄ በተደጋጋሚ በመጽሐፍ ቅዱስ ላይ የተነገረ ነገር ነው። ምናልባት አንድ ክፍል ባነብላችሁ ጥሩ ሊሆን ይችላል። ዕብራውያን ምዕራፍ አራት እኔ ብዙ ጊዜ ይህን ክፍል እወደዋለሁ፣ እሰብከዋለሁ የተለያየ ቦታ። ዕብራውያን ምዕራፍ አራት ከቁጥር 14 ጀምሮ፣ እንግዲህ በሰማያት ያለፈ ታላቅ ሊቀ ካህን ኢየሱስ የእግዚአብሔር ልጅ ስላለን የኛ ስለሆነ እምነታችንን አጥብቀን እንያዝ ብሎ በድካማችን የማይራራልን ሊቀ ካህን የለንምና ነገር ግን ከኃጢአት በቀር በነገሮች ሁሉ እንደኛ ተፈትኖ ነበር ብሎ ቁጥር 16 በጣም ቁልፍ ቃል ነው። ስለዚህ ምህረትን እንድንቀበል አንድ በአስፈላጊ ጊዜ የሚረዳንን ጸጋ ለማግኘት ወደ ጸጋው ዙፋን በእምነት እንቅረብ። ሁለት ነገሮች ለማግኘት ምህረት እንድንቀበል፣ በአስፈላጊ ጊዜ የሚረዳ ጸጋ። አሁን ጸጋ ያስፈልገናል፣ ምህረትም ያስፈልገናል። ለማንበብ ጸጋ ያስፈልገናል። ለመጸለይ ጸጋ ያስፈልገናል ቤተ ክርስቲያን ራሱ ለመምጣት ጸጋ ያስፈልገናል። ጸጋ በንግግር ጤናማ ንግግር ለመናገር የእግዚአብሔር ጸጋ ያስፈልገናል። ሐዋርያው ቅዱስ ጳውሎስ በኤፌሶ ምዕራፍ 4 ላይ ሁልጊዜ እውነት ተነጋገሩ እርስ በርሳችሁ እና ይሄንን ደግሞ ንግግራችሁን ለመስዋዕት በጨው እንደተቀመመ ምን ይሁን ይላል። በጸጋ ይሁን አንደበታችሁ የሚወጣው ቃል። ስለዚህ ጸጋ ያስፈልገናል ለንግግር ለመኖር ለመውጣት ለመግባት እውነትን ለመመስከር ምሕረት የእግዚአብሔር ይቅርታ አሁን እዚህ ዕብራውያን አራት ላይ ምሕረት በየቀኑ መቀበል አለብን። ጸጋው ዙፋን ፊት ቀርበን ምሕረት ያስፈልገናል። ሌላውን ይቅር የማለት ኃይል ሊኖረን የሚችለው እግዚአብሔር ጸጋ ፊት ቀርበን ነው። እነዚህ ምሕረት ካለን ነው መማራችንን ስናይ ሌላውን የመማር ልብና ሕይወት ይኖረናል። ከዛ ሰላም ሰላም አብሯችሁ ይሁን። ሰላም የሚለውን ቃል ከዚህ በፊት የሂብሩን ሻሎም ጠቅሼ ተናግሬ ያለሁት ትዝ ይላችሁ እንደሆነ ይሄ ሰላም የሚለው ምን አይደለም ዝም ብሎ ረብሻ የሌለበት ነገር ማለት አይደለም። በአማርኛ ሰላም ስም ነው። ወደ ግስነት ለመለወጥ ሌላ ቃል መጨመር አለብን። በሂብሩ ግን ሰላም ስምም ግስም ነው የሚሆነው። ሻሎም ስትሉ ሰላም ስም ነው። ሻሊም ስትሉ ምን ማለት ነው? ሰላም አደረኩህ ወይም ሰላም ሆንክ። አክሽን ነው የሚሆነው ግስ ይሆንና እና በጣም የተለየ ነገር ነው። ስለዚህ ሻሊም የሚለው ሰላም የሚለውን ነገር ብዙ መጽሐፍ ቅዱስ ላይ በሙሉ አስሳችሁ ብታጠኑ ምንን ነው የሚያሳየው? ሙሉ መሆንን ነው የሚያሳየው። ኮምፕሊትነስ የሚል ሀሳብ ነው ያለው በግሱ። ስለዚህ ጸጋ፣ ምህረት፣ ሰላም እኔሄ ሙሉነት ከእናንተ ጋር ይሁን። እስከ መቼ? ጌታ ኢየሱስ ክርስቶስ እስከሚመጣ መንግስተ ሰማይም እነዚህ ነገሮች ከኛ ጋር ነው የሚሆኑት። በእርግጥ የነፃ ስጦታ የተሰጠን ሰዎች ስለሆንን እዛ በጸጋው ውስጥ ነው የምንኖረው። ሁሉ ነገር በምህረት ውስጥ ነው የምንኖረው፣ የተማርን ሰዎች ሰላም ሙሉነት የተፍለቀለቀ ሙሉነት ይኖረናል። ይሄ የመልካም ምኞት ልመና ነው። ግን አንድ ቁም ነገር እዚህ ጋ አለ። እነዚህን ጸጋ፣ ምህረት እና ሰላም የሚሰጠው ሰጪው ዮሐንስ አይደለም። ሰጪው ማን ነው? እግዚአብሔር ነው። አሁን ብዙ ሰዎች ጸጋ ሊሰጡ እንደሚችሉ ሊናገሩ ይችላሉ ከመድረክ ላይ ሁሉ። ሞኞች ናቸው። ጸጋ የሚሰጥ ማን ነው? እግዚአብሔር ነው። ምህረት የሚያደርግ ማን ነው? እግዚአብሔር ነው። እኛ መማር አለብን። ሰዎችን ለሌሎች እርዳታ፣ ቸርነት ማድረግ አለብን። ግን የዚህ ሁሉ መሰረቱ እግዚአብሔር የሰጠን ጸጋ፣ እግዚአብሔር የሰጠን ሰላም፣ እግዚአብሔር የሰጠን ምህረት ነው። ስለዚህ እነዚህን ሶስት ነገሮች ሰጪው እግዚአብሔር ስለሆነ ከእናንተ ጋር ይሁን፣ እግዚአብሔር የሚሰጣችሁ ነገር ብሎ የመልካም ምኞት መግለጫውን ነው እየተናገረ ያለው እና እነዚህ የደህንነት ምልክቶች እና ለዳኑ ሰዎች አስፈላጊ ባህሪያት ናቸው። እግዚአብሔር ይመስገን። ቀጥሎ የሚሄድበት ሀሳቤ የሰላምታው በረከት ምንጭ በረከቶች ምንጭ ብታያቸው ጥሩ ነው። ምንጩ ማን ነው? ቅድምም ጠቀስ አድርጌዋለሁ። የጸጋ የምህረት የሰላም እነዚህ የሰላምታው ምንጮች አሁን ይሁንላችሁ ብሎ ሰላምታውን ከእናንተ ጋር ይሁን ብሎ ተናግሯል እና ይህንን የሚሰጠው ቁጥር ሶስት መጀመሪያው ላይ ነው። ከእግዚአብሔር አብ ከአብ ልጅ ከጌታ ከኢየሱስ ክርስቶስ በእውነትና በፍቅር። እነዚህ በጣም አስፈላጊ ነገሮች ናቸው። ከእግዚአብሔር አብና ከጌታ ከኢየሱስ ምናልባት ይህንንም ከዚህ በፊት ጠቅሼው ይሆናል ብዬ አስባለሁ። አሁን አንዳንድ የእግዚአብሔር መልእክቶች ላይ ጳውሎስ፣ ዮሐንስ በሚጽፏቸው ቦታዎች ላይ አብን አብንና ወልድን ያነሳሉ። መንፈስ ቅዱስ የታለ ብለው አንዳንድ ሰዎች ሊሉ ይችላሉ። እንደውም ከዚህ የተነሳ አንዳንዶች እኛ የእኛ እግዚአብሔር አብና ወልድ ብቻ ነው ብለው ያሉ ያሉ የሐሰት አስተማሪዎች አሉ። ግን አሁን ከእግዚአብሔር አብ ከአብ ልጅ ከጌታችን ከኢየሱስ ክርስቶስ ብሎ ሲናገር ይህንን ና ይህንን የሚያጽፈው ማን ነው? መንፈስ ቅዱስ ነው። ስለዚህ መንፈስ ቅዱስ የዚህ ቃል መገለጥና የዚህ ቃል ጸሐፊ እንደሆነ በማሰብ የአብ የወልድ፣ የመንፈስ ቅዱስ ነገር አንድ ላይ እንዳለ መመልከትና ማሰብ ጥሩ ነው። ስለዚህ እነዚህ የሶስቱ ነገሮች ምንጭ ራሱ እግዚአብሔር ነው። አብ፣ ወልድ፣ መንፈስ ቅዱስ ነው። እነዚህ ሶስቱ ነገሮች በውስጣችን የሚሰሩት ጸጋም ምህረትም ሰላምም በውስጣችን የሚሰሩት በጌታ በመንፈስ ቅዱስ ኃይል አማካኝነት ነው። ስለዚህ የአብ የወልድ የመንፈስ ቅዱስ ስጦታዎች ናቸው። የሰዎች አይደሉም፣ ሊሆኑም አይችሉም። እና እዚህ ጋር አንድ ምክር መስጠት ይችላሉ። እነዚህን ሶስቱን ነገሮች ለእኛ እንዲኖሩ የምንፈልግ ከሆነ በእግዚአብሔር ፊት ተንበርክከን ጸጋ አብዛልኝ፣ ምህረትን አፍስስልኝ፣ ደግሞ ሰላምን ሙሉነትን በውስጤ አድርግ ብለን እግዚአብሔርን ብንጠይቀው ሁልጊዜ እነዚህን ሶስት ነገሮች ሊሰጠን ፈቃደኛ ነው። እግዚአብሔር ይመስገን። ግን የእነዚህ የሶስቱ ስጦታዎች መሆን ወይም መሰጠት ምክንያቱ ምንድን ነው? አሁን ቁጥር ሶስት ላይ ስትመጡ ጨርሳለሁ፣ በጣም አላረዝምም። ግን ኪ ነገሮች ናቸው እዚህ ጋር ያሉት። አሁን ቁጥር ሶስት ላይ እንደገና ስትመለቱ ከእግዚአብሔር አብ ከአብ ልጅ ከጌታ ኢየሱስ ክርስቶስ ብሎ በእውነትና በፍቅር የእነዚህ ነገሮች ምንጭ እውነትና ፍቅር ነው። ጌታ ኢየሱስ ክርስቶስ ቅድም የዘመርነው ዘምር ምን አይነት ፍቅር ነው፣ ከሰማይ ወርዶ በእውነትና በፍቅር ለእኛ ተሰቃይቶ ራሱን ሰጥቶ ነው ይሄ ነገር የመጣለን። ስለዚህ በእውነትና በፍቅር ነው የሚሰጡትም፣ አሁንም በእኛ ውስጥ የሚፍለቀለቁት በእውነትና በፍቅር ነው። እውነትና ፍቅር የሚለውን ሳስብ አንዳንድ ነገሮችን መናገር አለብኝ። እግዚአብሔር እንደሚወዳችሁ ማብሰር አለብኝ። እግዚአብሔር ይወደናል። እግዚአብሔር ይመስገን። እግዚአብሔር ከማንም በላይ ይወደናል። ባል ሚስቱን፣ ሚስት ባሉን ከሚወደው በላይ፣ ልጅ ወላጆችን፣ ወላጆች ልጆችን፣ ወንድም እህትን፣ እህት ወንድምን ከሚወደው በላይ ሊነጻጽር አይችልም እግዚአብሔር ይወደናል ስለዚህ እግዚአብሔር ፍቅሩን በመስቀል ላይ ገልጾልናል ግን አንድ ጥያቄ መጠየቅ እፈልጋለሁ እግዚአብሔር በጣም ነው የሚወደን ይህንን መናገር አይቻልም በሰው ቋንቋ ግን እኛስ እንወደዋለን ወይ እግዚአብሔርን እንወደዋለን ወይ በግላችን በህይወታችን በእውነት እግዚአብሔር ስለወደደን የወደደን መውደድ ደግሞ እውነት ስለሆነ ራሱን ሰጥቶናል። እኛ ራሳችንን ለመስጠት ለእግዚአብሔር ከፍቅር የተነሳ እርምጃ ልንወስድ እንችላለን። እንደው እንደው እንደዛ አስበን እናውቃለን? ወዶናል፣ እኛስ ምንድን ነው እያደረግን ያለ ነው? አንድ ዘማሪ ድሮ ስለ ወደድከኝ ወዳሃለሁ ብሎ የዘመረው መዝሙር ሙሉን አላስታውሰው። ስለ ወደድከኝ ወዳለሁ። ወዶኛል፣ እኛም ልንወደው ይገባናል ከዚህ ቀጥሎ የሚሄደው ምስክርነቱ ጋር ነው በእውነት የመመላለስ ምስክርነት አሁን ቁጥር አራት ላይ ሲመጣ ሐዋርያው ምንድን ነው ያለው ከአብ ዘንድ ትእዛዝ እንደተቀበልን ልጆችሽ በእውነት እየተመላለሱ ስላገኘሁ በጣም ደስ ብሎኛል ምንድን ነው ሀሳቡ ዮሐንስ የዝችን የመቤትን መቤት ብሎ የጠራትን የተመረጠች ክርስቲያንን ልጆች የሆነ ቦታ አግኝቷቸዋል እና አግኝቷቸው አነጋግሯቸዋል ብላችሁ ልትገምቱ ትችላላችሁ። እና ንግግራቸው፣ ጸባያቸው፣ ባህሪያቸው፣ አካሄዳቸው ምን ሆኖ አግኝቶታል? በእውነት የመመላለሱ ሆኖ አግኝቶታል። እና በጣም ይገርማል። ወጣት የሆኑ ሰዎች በእውነት ሲመላለሱ ማየት አስደናቂ ነው። አሁንም አስደናቂ ነው፣ ድሮም አስደናቂ ነበር። እና ልጆችሽ በእውነት ሲመላለሱ አገኘኋቸው። በእውነት እየተመላለሱ አገኘኋቸው። ምን ማለት ነው? በእውነት መመላለስ የሚቀጥለው ስላይድ ላይ ትንሽ ጠቀስ አድርጓለሁ። በእውነት መመላለስ በሁለቱ የዮሐንስ መልእክቶች ላይ በሁለቱ ማለት በዚህ በቁጥር በሁለተኛው ይሄኛው በሁለተኛው መልእክት እና በሶስተኛው መልእክት ላይ ተደጋግሞ ተጽፏል። አሁን በሁለተኛው ላይ ቁጥር አራት ላይ በሶስተኛው ላይ ደግሞ ሁለት ጊዜ ቁጥር ሶስት እና ቁጥር አራት ላይ ተጽፏል። አሁን ሶስተኛውን የሐዋርያን መልእክት ወደ ዮሐንስን መልእክት ወደሚቀጥለው ገጽ ብትሄዱ እንዲህ ይላል፣ ልጆቼ በእውነት መመላለሳቸውን ከመስማት የበለጠ ሌላ ደስታ የለኝም። አይገርምም? ልጆቼ በእውነት ሲመላለሱ ከመመልከት እና ከመስማት ቁጥር ሶስት ላይ ደግሞ ወንድሞች መጥተው ባንተ ስላለው እምነት በእውነትም እንደምትመላለስ በመሰከሩበት ጊዜ እጅግ በጣም ደስ አለኝ። አሁን ሁለት ጊዜ ነው ጳውሎስ የጻፈው። ቁጥር ሶስት አንተ ራስህ በእውነት ትመላለሳለህ እና በጣም ነው ደስ ያለኝ እና ቁጥር አራት ላይ ልጆቼ፣ የኔ ልጆች ወደ ጌታ ያመጣኋቸው ሰዎች በእውነት መመላለሳቸውን ከመስማት የበለጠ ሌላ ደስታ የለኝም። አይገርምም። እነዚህ በሶስተኛው መልእክት ላይ የጻፈው እና በሁለተኛው መልእክት ላይ የጻፈው ዋና ሀሳብ ነው ማለት ትችላላችሁ። በእውነት መመላለስ እና በእውነት መመላለስ የእውነተኛ አማኞች የህይወት ባህሪ ነው ማለት፣ በእውነት መመላለስ የእውነተኛ አማኞች የህይወት መርሆ ነው። ግራም ነፈሰ ቀኝ ሰሜንም ነፈሰ ደቡብ፣ እኛ መቆም ያለብን በምንድን ነው? በእውነት ነው። ማንም ይምጣማን ማንም ይግዛማ፣ እዚህ አሜሪካ እኛ መቆም ያለብን በእውነት ነው፣ መመላለስ ያለብን። ያኔ የነበረው የክርስትና እምነት የነበረበት ዓለም አሁን ካለው ዓለም በጣም የተለየ አልነበረም። ብዙ ሰዎች ድሮ የድሮ ሰዎች ስለሆኑ ሃይማኖተኞች ስለነበሩ ምናምን ይላሉ። አይደለም አሌክሳንደር ዘግሬት ልክ ጌታ ኢየሱስ ከመወለዱ በፊት የሄሌኒስቲክ ኪንግደምን ሄሌን የሚለው ግሪካዊ ኪንግደም የግሪክ ኪንግደምን ያስፋፋው ራሱ ሆሞሴክሹዋል ነበር ራሱ። እና ያን ጊዜ ይሄ ህይወት በጣም በጣም በዓለም ላይ የተስፋፋ ነው። ክርስትና ብቻ ነው ይህንን ህይወት ከምድር ላይ እስከሚጠፋ ድረስ ሰዎች እንዲለወጡ ያደረገው አሁንም ክርስቲያኖች እውነትን ቢሰብኩ አሁን ይሄ ዳንኪራው መጨፈሩ ምንን ትተው እውነት ቢሰብኩ በጣም ብዙ ለውጥ ይመጣ ነበር። እና በእውነት መመላለስ ያኔ አስፈላጊ እንደነበረ በእነዚህ ሰዎች ህይወት ዛሬም አስፈላጊ ነው። የእኛን ህይወት ሊመራ የሚገባው ይህ የህይወት መርሆ ብቻ ነው። ሀሳቡን ለመረዳት መመላለስ የሚለውን ቃል ማወቅ ጥሩ ነው። በመመላለስ የሚለው ነገር በእግዚአብሔር ቃል ላይ በህይወት የምናምነውን ነገር መተርጎም ማለት ነው። የሚቀጥለው ላይ የእውነተኛ አማኞች ባህሪ በእውነት መመላለስ ነው። እውነት እግዚአብሔር ነው። እዚህ ላይ የተጠቀሱት የአንዲት አማኝ ልጆች በእግዚአብሔር እውነት በእግዚአብሔር ቃል መሰረት ኑሯቸውን ሲያደርጉ ታይቶ ነው የተመሰከረላቸው። ጓደኞቻቸው፣ ጎረቤቶቻቸው፣ አማኞች፣ አለማዊ አማኞችም አለማውያንም ሁሉ እነዚህን የዚችን ሴትዮ ልጆች አይተው፣ ኦ እነዚህ ትክክለኛ ናቸው። ዮሐንስ የመለየት መንፈስ ያለው ሰው ነው፣ ከጌታ ከኢየሱስ ጋር የነበረ ሰው ነው፣ እነዚህን አምስት መጽሐፎች የጻፈ ሰው ነው። ልክ ሲያያቸው እነዚህ በእውነት እየተመላለሱ ነው ነው ያለው። ዛሬ ድብልቅልቅ ያለ ነገር ያለበት ዘመን ነው። ተመሳስሎ ነው ሰው የሚኖረው። እንደነሱ መሆን ነው እኛ ክርስቲያን ሆነን መታየት በጣም አደገኛ ሊሆን ይችላል፣ እንገለላለን። ስለዚህ እንደነሱ እንደነሱ እንደነሱ መሆን እንደ ጨለማው መሆን ነው የብዙዎች ሀሳብ። ይሄ በእውነት መመላለስ አይደለም። እንደነሱ መሆን የሚባል አባባል ብዙዎችን ገድሏቸዋል፣ ጎድቷቸዋል። ስለዚህ ብዙዎች እንዴት እንደሚመላለሱ አያውቁም። የህይወት መርሆ የላቸው ህይወትን እና ትርጉሞን የህይወትን አላማ አያውቁም። ይህንን የምታዩት ብዙዎች አቋም ስለሌላቸው ነው። እምነታቸውን በተመለከተ ያፍራሉ። ክርስቲያን ጴንጤ ናችሁ፣ በኢትዮጵያ አነጋገር ማለት ነው። ክርስቲያን ነው ተብሎ ለመታየት ይሸማቀቃሉ ከእግዚአብሔር እና ከእውነት ይልቅ የሚወግኑት ጊዜውን ነው። እዚህ ጋር ግን የሚነግረው ዮሐንስ ሰዎች ጊዜውን ሳይወግኑ እግዚአብሔርን ወግ ነው መቆማቸውን ነው። በእውነት መመላለስ ተብሎ የተጠቀሰውን ስትመለከቱ እነዚህ የሚቀጥሉት ነጥቦች ያስቀመጥኳቸውን ማሰብ ጥሩ ነው። ቶሎ ብዬ አጠናቅቃለሁ። እግዚአብሔር አብ ራሱ እውነት ነው። መጽሐፍ ቅዱስ ላይ ጌታ ኢየሱስ እራሱ እውነት ነው። ዮሐንስ ወንጌል ምዕራፍ አስራ አራት ቁጥር ስድስት ላይ እኔ እውነትም መንገድም ምንም ነኝ ሕይወትም ነኝ። የጌታችን ቃል እራሱ እውነት ነው። ዮሐንስ ዮሐንስ ላይ ነው እንግዲህ እውነት እውነት እውነት እውነት የሚል ነገር ተጽፎ የምታገኙት ዮሐንስ ጌታ ኢየሱስ የጸለየውን ጸሎት መዝግቦ፣ ጌታ ኢየሱስ በጸለየው ጸሎት ላይ ቃልህ እውነት ነው በእውነትህ ቀድሳቸው ብሎ ጸልዋል ዮሐንስ 17:17። ጌታ መንፈስ ቅዱስ ዮሐንስ 15፣ ዮሐንስ 14፣ ዮሐንስ 16 እነዚህ ዮሐንስ ወንጌል 14፣ 15፣ 16 ስለ መንፈስ ቅዱስ መሰረታዊ ነገር የተነገረባቸው ምዕራፎች ናቸው። ሶስቱም ቦታ ላይ መንፈስ ቅዱስ እውነት ነው ተብሎ ነው የተነገረው። ጌታ መንፈስ ቅዱስ እውነት ነው። ስለዚህ በእውነት መመላለስ የሚለውን ስታስቡ በእግዚአብሔር እምነት፣ በእግዚአብሔር ቃል በጌታ በኢየሱስ መንገድ በመንፈስ ቅዱስ ኃይል መመላለስ ማለት ነው። እነዚህ አራቱ ነገሮች ያሉበት ነው መመላለስ። በሌሎች ክፍሎች ብዬ እንደው ሀሳባችንን ለማጉላት ጥቂት የተናገርኩት ነገር አለ። መመላለስ በሌሎች የመጽሐፍ ቅዱስ ክፍሎች እዚህ ታች ላይ ስትመጡ የህይወት መርሆ ነው፣ የህይወት መመሪያ ነው። ግን ታች ስትመጡ በፍቅር ተመላለሱ የሚል ቃል ታገኛላችሁ። ኤፌሶን ላይ በጥበብ ተመላለሱ ቆላስያስ 45 ላይ ጌታ ኢየሱስ ክርስቶስ በዚህ በዮሐንስ በአንደኛ ዮሐንስ ምዕራፍ 1 ቁጥር 7 እና በዮሐንስ 8 12 ላይ በብርሃን ተመላለሱ። ጌታ ኢየሱስ እኔ የዓለም ብርሃን ነኝ፣ በእኔ የሚያምን በብርሃን ይመላለሳል እንጂ በጨለማ አይኖርም ብሎ ተናግሯል። ስለዚህ ይሄ መመላለስ የሚባለው እነዚህን ሁሉ ያጠቃለለ ነው። እሱ እንደተመላለሰ አለ ዮሐንስ አንደኛ ዮሐንስ ምዕራፍ ሁለት ቁጥር ስድስት ላይ እናንተም በብርሃን ተመላለሱ። ጌታ ኢየሱስን መከተል ማለት በእውነት መመላለስ ነው እና በጣም የሚገርም ምስክርነት ነው። እኔ እኔ ልቤን ስለነካኝ ነው የማካፍላችሁ። ይህንን ክፍል ሳጠና ግን ቁጥር አምስትና ስድስት ላይ እንዲህ ብሎ ነው የጨረሰው። እንድንመላለስ እንድትመላለሱ ብሎ ነው የጻፈው። አሁንም እመቤት ሆይ እለምንሻለሁ ይቺ ክርስቲያኗን ነው። እለምንሻለሁ አዲስ ትእዛዝን ለአንቺ እንደምጽፍ አይደለም። ታያላችሁ የእግዚአብሔር አገልጋዮች በጣም የሰዎች ሕይወት እንደ እግዚአብሔር ቃል መሆኑን ስለሚጠሙ በልመና ጭምር ነው ለአባሎች የሚናገሩት እና እለምንሻለሁ አዲስ ትእዛዝ እንደምጽፍልሽ አይደለም። ነገር ግን ከመጀመሪያ የነበረንን ያንም ያንን ያም እኛ እርስ በርሳችን እንዋደድ የሚለውን ነው። ቁጥር ስድስት ላይ ፍቅርም ይሄ ነው፣ እኛም በሱ ትእዛዛት እንድንመላለስ ነው። እንድንመላለስ ትእዛዛቱም ይች ናት። ያም ከመጀመሪያ ጀምሮ እንደሰማችሁት በሱ እንድትመላለሱ ነው። እንድንመላለስ እንድትመላለሱ ልመናው ከመጀመሪያ የነበረንን ስናምን፣ ጌታን ስንቀበል የነበረው ፍቅር አሁንም ይቀጥል ነው ልመናው። ይሄ አዲስ ነገር አይደለም፣ የድሮ ነገር ነው፣ ግን ሁልጊዜ አዲስ ነው። አዲስ ትዕዛዝ አይደለም ማመጣው፣ የፈጠራ ሀሳብ አይደለም። እኔ ለእናንተ የምናገረው ድሮ የነበረን እውነቱ አሁንም እውነትና አሁንም አዲስ ስለሆነ በዛ ላይ እንኖር ነው ሀሳቡ። በዚያ መኖር ማለት የልጆችሽ ምስክርነት በዚህ ታይቷል። ኦ እንዴት ድንቅ ነው! በጣም የተባረኩ ልጆች ነው ያሉሽ በእውነት ሲመላለሱ አግኝቻቸዋለሁ። እንዴት ነው የምትመላለሱት የምትኖሩት? እኔ እዚህ ደስ ይለኛል፣ እነሰሎሜ እዚህ ሁሌ፣ ሊረዱኝ ሊደግፉኝ እዚህ ስለሚመጡ በጣም ነው በጌታ ደስ የሚለኝ ሳምሪ እዚህ መባስ ሰበስብ እናዚህ ተጠምቀው ይሄ ፕሮግራም ከተጀመረ ጀምሮ ምናልባት በጣም በታማኝነት የመጡ ሰዎች ቢኖሩ እነሱ ናቸው። እና በጣም በጣም ደስ ይለኛል ሁልጊዜ ሳስብ እና እንደዚህ አይነት ነገር አይቶ ነው ዮሐንስ በእውነት ሲመላለሱ አየሁ ልጆችሽ እና በእውነት ላይ የተመሰረተ ህይወት ብታምኑም ባታምኑ ዋስትና አለው። በእውነት ላይ የተመሰረተ በእውነት መመላለስ ደስታ አለው። በእውነት ላይ የተመሰረተ በእውነት መመላለስ ፈተና አለው፣ ውጣውረድም አለው፣ ተግዳሮት ያጋጥሙታል። ግን በዚህ ሁሉ ውስጥ በእውነት የሚመላለሱ ሰዎች በድል ያልፋሉ። በእውነት የሚመላለሱ ሰዎች የውሸቱ ዓለም ስደቶችና የሰይጣን ፈተናዎች ሊያዘናጓቸው ቢመጡም እንኳን ጸንተው ይቆማሉ። ስለዚህ እነዚህን ነገሮች ሁሉ ተናግረህ ምንድን ነው የምትለን ብላችሁ ብትሉኝ እኛም በእውነት እንመላለስ። በእውነት የምንመላለስ ከሆነ ጌታ ከኛ ጋር ይሆናል። ነፃነታችን ድንቅ ይሆናል። መጨረሻችንም የተረጋገጠ ነው የሚሆነው በእውነት መመላለስ እውነትን የማወቅ በእውነት ላይ የመተከል እውነት በውስጣችን መስራቱን የሚያሳይ ምስክርነት ነው። በእውነት የማይመላለሱ ሰዎች እውነት የሌለባቸው ናቸው። ለምንድን ነው አንዳንድ ሰዎች ቅድም እንዳልኩት ሆቶ ነው ወደ አሁኑ በረዶ የሚሆኑት? በእውነት የመመላለስ እውነት በህይወታቸው ስለማይሰራ ነው። ለምንድን ነው አይምሮአቸው ለኮንፊውዥን ለተለያየ በሽታ የተጋለጠው ህሊናቸው በውሸትና በእውነት ለመኖር በሚኖረው ቅራኔ ተቃርኖስ ኮንትራዲክሽን ውስጥ ህሊናቸው ሊቋቋም ስለማይችል ነው። አንዳንድ ሰዎች እዚህ በታሪክ የተረጋገጠ ነገር አለ። እዚህ የብላክ ፓንተርስ ነው ምናምን የሚባል ሙቭመንት ነበር በረጅም ጊዜ በፊት እና ያ ሙቭመንት የጥቁሮች በየቦታው እየሄዱ ባንክ ይዘርፉ የነበረበት ጊዜ ነበር እና የዛ ቡድን መሪ የሆነች አንዲት ሴት አንድ ባንክ ካዘረፈች በኋላ ያው ቡድኑ ተያዘ። እሷ ግን አመለጠች። መሪ ናት እና አምልጣ ሌላ ስቴት ሄዳ ስሟን ቀይራ ለረጅም ጊዜ ኖራች። እና ፋይናሊ ወደ አምሳ ምናምን ዓመት ሲሆናት አይምሯ ቀወሰ። እና ሳይካትሪስቶች ጋር ሄዳ ህክምና ስትወስድ ያው ሲጠይቋት ሲጠይቋት መጨረሻ ላይ መቋቋም አቃታት። ያ ወንጀል እና አይምሯ ሁሉ የታመሞ ከዚህ የተነሳ ነው። እና ለፖሊስ ሄዳ እጇን ሰጠች። እኔ እከሌ ነበርኩ ይሄንን ባንክ ሲዘረፍ መሪ ነበርኩ እና ይሄንና ያንን ያንን ነገር አድርጌያለሁ፣ እና መቋቋም አልቻልኩም፣ ይሄንን ይዤ መኖር አልቻልኩም ብላ እጇን ሰጠች። በእውነት የማይመላለሱ ሰዎች ምናልባት ምናልባት ጥሩ ህይወት የሚኖሩ ሊመስለን ይችላል። ውስጣቸው ግን እያለቀ በውስጣቸው እየተበላ ነው። ውስጣቸው እየተጨነቀ ነው። ሌላም ሰው አለ። አንድ መጽሐፍ አለኝ ይህንን በተመለከተ ህሊና የሚል እና እሱን እንድታነቡ ሪኮመንድ አደርጋለሁ። አንድ ሰውዬ እንግሊዝ ሀገር ሰራተኛውን ገሎ፣ በጣም ሀብታም ሰው ነው። ሰራተኛውን ገደለ። በገዛችሁ እና ማንም ሰው ሰራተኛውን እንደገደለ ማንም ሰው እና በመጨረሻ በጣም ብዙ ዓመት ሰላሳ ምናምን ዓመት ከሆነ በኋላ ይሄ በእውነት ያለመመላለሱ ችግር አይምሮውን በጠበጠው እና የሆነች ደብዳቤ ጽፎ መቃኑ ስር ውስጥ ወረቀቷን በላስቲክ ሸፍኖ ቀብሮ ራሱን ሰቅሎ ነው የሞተው። እና በኋላ ቤቱ ወራሾች ለማሳደስ ምን ለማለት ሲመጡ ከብዙ ዓመት በኋላ ከሞተ ከብዙ ዓመት በኋላ ሰራተኛዬን በገዛ እጄ ነው የገደልኳት እና ጭንቀቱ ህሊናዬን ሊያስቀምጠኝ ስላልቻለ ራሴን አጥፍቻለሁ ብሎ ነው ያሉ። እና በእውነት መመላለስ በጣም በጣም እንዴት አይነት ነፃነት እንዴት አይነት የአይምሮፎስ እንዴት አይነት የደስታ እንዴት አይነት የሰላም ምንጭ መሰላችሁ? በእውነት መመላለስ እና በእውነት መመላለስ እግዚአብሔር እንዲሰጠን እውነቱ ላይ የተመሰረተ ህይወት እንዲኖረን እግዚአብሔር ይርዳን። ጌታ ኢየሱስ ስለ ቃሉ ይመስገን። አብረን እንጸልይ። ቅዱስና ታላቅ የሆንክ ሁሉን የምታውቅ ታላቁ ንጉሥና አባታችን እግዚአብሔር ዛሬ ደግሞ በሁለተኛ ዮሐንስ ውስጥ ካስቀመጥከው ክቡርና አስደናቂ እውነት እንድንመለከትና እንድናስተውል ይህን ጊዜ ስለሰጥህን እናከብረሃለን። አቤቱ ጌታ ሆይ እኛም የምናውቃቸው ሁሉ ልጆቻችን ሁሉ በእውነት በመመላለስ አንተን እንድናከብርና እንድናስከብር በጌታ በኢየሱስ ስም እውነትን በውስጣችን ትከልልን። ሐዋርያው ስለ እውነቱ ብሎ ሲናገር በውስጣችን ስለሚኖረው ለዘላለም አብሮን ስለሚሆን ብሎ ነው የተናገረው። እውነት በውስጣችን ሲኖር ኃይል አለው ብርታት አለው። ጉልበት አለው። እውነት ነፃነት ነው። ጌታ ኢየሱስ እንደተናገረው እውነት ነፃነት ሰጪ ነው። ሰላም ሰጪ፣ እረፍት ሰጪ፣ ደስታ ሰጪ ነው። አቤቱ፣ ይሄ እውነት በውስጣችን ተተክሎ ከምንም ነገር በላይ እያከበር ነው እንድንኖር ዋጋ ቢያስከፍልም እየከፈልን በእውነት እንድንመላለስ ጸጋህን አብዛለን። ስለነበረን ጊዜ ተመስገን። አቤቱ አሁንም ደግመን እንለምንሃለን። ኢትዮጵያን አስባት፣ እስራኤል አካባቢ ያለውን ጦርነት አንተ ተመልከት። የሚጨነቁትን ሁሉ ከጭንቀት አድን። እግዚአብሔር አምላካችን እኛንም ደግሞ በእውነትና በሰላም አበርተን፣ ጠብቀን። ክብር ሁሉ ለአንተ ይሁን። በጌታ በኢየሱስ ስም አሜን።